ማትጊያዎቹ ተመሳሳይ ናቸው፣ ለውጭም ለሀገር ውስጥም ግን ልዩነት የሚኖረው ለሀገር ውስጥ የሚያመርተው ለውጭ ለኤክስፖርት የሚያመርተው የበለጠ ማበረታቻ አለው። አንደኛ የሚያስገቡት ማሽነሪ ኢኪፕመንት ለኢንቨስታቸው ኢንቨስትመንታቸው ማለት ነው። ሁሉም አይነት ማሽነሪ እና ኢኪፕመንት አስፈላጊዎች ከቀረጽ ነጻ ይገባላቸው። ሁለተኛ ወደ ኦፐሬሽን ከሄዱ በኋላም ምርት ማምረት ሲጀምሩ ከሁለት እስከ ስምንት አመት ሊለያይ የሚችል እንደ ምርቱ አይነት እንደ ኤክስፖርት ወይም የሎካል በሆኑ በተለያየ መልክ እስከዚህ ድረስ የግብር እፎይታ ያገኛል። ከሁለት እስከ ስምንት አመት ባለ ሬንጅ ማለት ነው። እንደየአይነቱ እንደየአካባቢው እንደዚህ ይለያያል። እንደ ኤክስፖርት እንደ የሎካል ኢምፖርት ሰብስሽን ተለያይቶ ይሄ ሁሉ እፎይታ ይሰጣል። ሌሎች የባንክ ብድር ነው። የባንክ ብድር በተመጣጣኝ ኢንተረስት ሬት ለመስጠት መንግስት ዝግጁ ነው። እንዲያውም አሁን ለባንክ የሚሰጠው ድጋፍ ከዚህ በፊት ኢርማርክ ያደረገው በጀት እጅጉን በጣም ከፍ ያለ እንደሆነ ነው ለመግለጽ የምፈልገው ከዚህ በፊት የነበረው የዚህ የሲንግል ቦሮወር የሚባል ነገር ነበረ። አንድ ተበዳሪ የሚበደረው መጠን ከአጠቃላይ የባንኩ ሀያ በመቶ መብለጥ የለበትም የሚል አሁን የሁሉ ተነስቷል። ኦልሞስት ከእጡፍ በላይ ሆነዋል። ስለዚህ የሁሉ ለማበረታታት ነው። መሬት ያው ኢንዱስትሪ ቅድሚያ ያለው ስለሆነ በሁሉም ክልሎች አዲስ አበባም ጭምር መሬት ለጀኒን ኢንቨስተር ለመስጠት ዝግጅት አለ። እርግጥ አዲስ አበባ ያው እንደሚታወቀው ትንሽ በብዛት ያው እየሞላ ስለሆነ መሬት ለማግኘት ያው ትንሽ ጊዜ ሊወስድ ይችል ይሆናል። ሌሎች ክልሎቻችን ግን እየተጠባበቁ ነው። ስለዚህ ክልል መስተዳድሮች መሬት ለኢንዱስትሪ ቅድሚያ በመስጠት ኢንክሉዲንግ አዲስ አበባ ማለት ነው። እንዲያውም ለኢንዱስትሪ ከሆነ በጨረታ በምን ሳይሆን በድርድር ያው የኢንቨስትመንት ፕሮፖዛሉን አቅርበው እንደዚህ የሚገኝ መሆኑን ነው። እንግዲህ በኢንዱስትሪው ዘርፍ የተሰማሩ ባለሀብቶችንም በምናነጋግር ጊዜ፣ በዘርፉ ደግሞ ባለሙያ የሆኑ የምጣኔ ሀብት ባለሙያዎችን ስናነጋግር በመሬትና በአስተዳደር ማበረታቻዎች ረገድ መንግስቱ ያስቀመጣቸው ጥሩ መስፈርቶች ቢኖሩ ግን በትግበራው ላይ ሲመጣ በተለይ የአካባቢ አስተዳደሮች ሁኔታውን በግልጽ የመረዳት ችግር እንዳለ ነው የሚገልጹት። ይሄ ደግሞ የአስተዳደራዊ ማነቆ እንደሆነባቸው ይገልጻሉ። ይህንንስ ለማሳለጥ ምን ስራ ታቅዷል ወደፊት? ይህ እንግዲህ ራሱ ጂሲፒ ሁለት እንግዲህ ለአጠቃላይ ለፌዴራል መንግስት የተቋቋመ የተደራጀ ሳይሆን በአጠቃላይ በሀገር ደረጃ ሁላችንም ኢምፕሊመንት የምናደርገው ነው። ስለዚህ እንደተባለው በዚህ በመሬት አቅርቦት ዙሪያ ያው የሚወስደው ጊዜ አንዳንድ ቦታ ረዘም ያለ ጊዜ ስለሚወስድ፣ ይህንን ለማፍጠን ክልሎች በየደረጃው በየአስተዳደር ደረጃ ከተማ ደረጃ ሊሆን ይችላል። በዋና ከተማ፣ ዞን ከተማዎች እና በተለያዩ የከተማ ደረጃዎች የክልል መስተዳድሮች ይህንን አውቀው የተቀመጠላቸውን ግብ ለማሳካት ራሱ እቅዱ ይህንን መስተካከል እንዳለበት ስለሚጠይቅ አይ ቲንክ ይሄ ደግሞ በሁሉም የኅብረተሰባችን ክፍል ባለቤትነት ያገኘ ስለሆነ ይህንን ግብ ለማሳካት ሁሉም ይረባረባል። ይህም አቅጣጫ ተሰጥቷል። እንግዲህ እስቲ ከውጭ የሚመጡ ባለሀብቶችን በተለይ በግሉ ዘርፍ እንመልከትና በኢትዮጵያ በኢንዱስትሪ ዘርፍ በስፋት ገንዘባቸውን የሚያወጡት የትኞቹ ሀገሮች፣ የትኞቹ አካባቢ ባለሀብቶች ናቸው? በዋናነት የቻይና ባለሀብቶች አሉ። የህንድ ባለሀብቶች አሉ። በስፋት የቱርክ ባለሀብቶችም በስፋት ይገኛሉ። እና ያው ከተለያዩ የኤዥያ ኢንቨስተሮች አሉ፣ አውሮፓም አሜሪካም አለ። እንግዲህ የንግድ ስምምነቶቹን እስኪ ይግለጹልን፣ በተለይ የኢንዱስትሪ ዘርፉ ላይ የግል ባለሀብቶች መዋለንዋይ እንዲያፈሱ ያበረታቷቸው ወይም ያደረጓቸው ምክንያቶች ለመመልከት። ይህንን ጥያቄ የማነሳው የዩናይትድ ስቴትስ መንግስት አገዋ የሚባል ህግ አለው ከሰሐራ በስተደቡብ ያሉ ሀገሮች ውስጥ የተፈቀደላቸውና ስምም የስምምነቱ አካል የሆኑ ሀገሮች ወደ ዩናይትድ ስቴትስ ገበያ በተወሰነ ደረጃ እሴት የጨመሩ የኢንዱስትሪና የግብርና ምርቶችን እንዲልኩ፣ አውሮፓ ደግሞ ሁሉም ነገር ከጦር መሳሪያ ውጭ የሚል የንግድ ስምምነት ወስዷል፣ ከአፍሪካ ሀገሮች ጋር። እነዚህ የፈጠሩት እድል ምን ያህል ነው? ከድሮም ጀምሮ ሰፊ ነው። ነገር ግን ይህን እድል ለመጠቀም የተሻለ አቅም መኖር አለ። እስካሁን ድረስ ይሄ የ ግሮዝ ኤንድ ኦፖርቹኒቲ አገዋ የሚባለው አፍሪካ ግሮዝ ኤንድ ኦፖርቹኒቲ አክት፣ ይሄ ከተሰጠ ቆይተዋል። በተለይ የመጀመሪያው አምስት ዓመት አንዳንድ ሀገሮች የተጠቀሙበት ቢሆንም እኛ ጉል የሆነ ጥቅም አግኝተንበታል ለማለት አይቻልም። ይሄ ይሆን የቻለው የገበያ እድል ነው የሰጠው እንጂ የተመረተው ነገር ሁሉ ይወስዳሉ ማለት አይደለም። እነሱ በሚፈልጉት ጥራት፣ መጠን እና የማቅረቢያ ጊዜ ማቅረብ አቅም ይጠይቃል እና በሚፈልጉት ጥራት የማምረት ሁኔታ ይጠይቃል። እስካሁን ድረስ በተለይ የመጀመሪያዎቹ እንትኖች በደንብ ገና ኢንዱስትሪው በይበልጥ ተጠናከረ ስላልነበረ አልተጠቀምንበትም። ያለፈውም ጊዜም ቢሆን የሚፈለገውን ያህል አልተጠቀምንበትም። ዞሮ ዞሮ ግን ጥቅም ማግኘት ጀምረናል። ከሁሉም በላይ አሁን በይበልጥ እንጠቀምበታለን የምንለው አሁኑ ሰዓት በአሁኑ ሰዓት ለምንድን ነው የሚባለው? አሁን በተሻለ ደረጃ እንገኛለን። የውጭ ባለሀብቱም የሀገር ውስጥ ባለሀብቱም የተሻለ የማምረት አቅም አዳብረዋል። በዚህ በሚቀጥሉት ሁለት ሶስት ዓመታትም ከፍተኛ አቅም እንፈጥራለን። ለምንድን ነው አሁን አሁን ደግሞ በተለይ በዓለም ትላልቅ ገዢዎች የሚባሉ ወደ ሀገራችን እየገቡ ናቸው። ገዢዎች አሁን እንደነ ኤች ኤንድ ኤም የሚባል የስዊድሽ ግን አለም አቀፍ ኔትወርክ ያለው ገዢ ኩባንያ፣ እንደነ ካርፉር የሚባሉ እንደነ ኦልማርት በለው ለወርማርት የሚያቀርቡ አሉ ሌሎች እነዚህ ሀገራችን ውስጥ ገብተዋል። አሁን እነሱ በመግባታቸው ራሱ ለእነሱ የሚያመርቱ ባለሀብቶች ሁሉ እየመጡ ናቸው። ምን ያህል ግን ዝግጁ ናችሁ? ምክንያቱም እነኚህ ትልልቅ ኩባንያዎች በሚመጡ ጊዜ ወልማርትን ብንመለከት አጠቃላይ ካፒታላቸው የሳብ ሳህራን አፍሪካ አጠቃላይ አመታዊ ምርት በሶስት እጥፍ ሊደርስ ይችላል። እንዲያውም ከነኚህ ኩባንያዎች ጋር በምትደራደሩ ጊዜ ገበያ በምትከፍቱ ጊዜ እንግዲህ ወልማርት የተለያዩ ሸቀጣሸቀጦችን ነው የሚሸጠው ከጉልት ቸርቻሪዎች ጀምሮ ህይወታቸው ይመለከታልና ምን ያህል የሀገር ውስጥ ባለሀብቱን በሀገር ውስጥ ደግሞ የሚሰሩ ጥቃቅንና አነስተኛ የንግድ ተቋማትን እንዳይጎዳ አድርጋችሁ ነው የምታመጧቸው? ድርድሩ ምን ይመስላል? እስከዚህ በሚጎዳ መልክ ሳይሆን፣ የውጭ ኢንቨስተር መቼም ያው ኢንቨስት ካደረገ ቴክኖሎጂ ሽግግር ይገኛል፣ ትስስርም አለ። የውጭ ከኖረ እኮ ብቻውን አይሰራም። ያው ተሳስሮ ነው። ባለሀብቶችን የሚጎዳበት የለም። ኢምፕሎይመንትም ይፈጥራል። አቶ ታደሰ ሀይሌ የኢትዮጵያ የኢንዱስትሪ ሚኒስትር ዴኤታ ለሰጡን ማብራሪያ አመሰግናለሁ። አሜን ወንድም ለእናንተም መልካም ጊዜ ይሆንላችሁ። አመሰግናለሁ።